ኢትዮጵያና ጀርመን የረጅም ዓመታት ግንኙነት ያላቸው ሀገሮች ሲሆኑም በአውሮፓውያኑ አፍሪካን በመቀራመት እቅድ ውስጥ ከሌሎች የአውሮፓ ሀገሮች በተለይም ኢትዮጵያን የመቆጣጠር ፍላጎት ካለማሳየት የጀመረ በጎ አተያይ የግንኙነታቸው ሀረግ እንደሚመዘዝ ይነገራል። በኋላም ከሁለተኛው የዓለም ጦርነት በኋላም ግርማዊ ቀዳማዊ አፄ ኃይለስላሴ ምዕራብ ጀርመንን በመጎብኘት ቀዳሚ መሪ መሆናቸው ለሁለቱ ሀገራት ግንኙነት የበለጠ መጠናከር እንደ ትልቅ ምርታ ሆኖ ይጠቀሳል። ይህንን ተከትሎም በወቅቱ ኢትዮጵያውያን ወደ ለመን ያለምንም ቪዛ እንዲገቡ የኢትዮጵያን ፖሊስ ከማስታጠቅና ከማሰልጠን አልፎ ለታላላቅ የኢትዮጵያ ከተሞች የንድፍ ድጋፍ ስልጠና ከመስጠት እስከ ትምህርት ተቋማት ማጠናከርና የትምህርት እድል የመስጠት ግንኙነት የሁለትዮሽ ትስስራቸው ተጠናክሯል። በኢትዮጵያ ጉብኝት እያደረጉ የሚገኙት የጀርመኑ ፕሬዚዳንት ፍራንክ ቫልተር ሽታይንማየር ኢትዮጵያውያን የትልቅ አገር ዜጎች እንደሆኑና ሕዝቦቿ አሁን በተጀመረው መንገድ እንዲቀጥሉ እንደሚያበረታቱም ተናግረዋል። የፕሬዚዳንቱን ጉብኝት እንደምታ በተመለከተም የምጣኔ ሀብት ባለሙያ አቶ አቶ ዘመዴነ ንጋቱ ለዲደብሊው እንዲህ አስረድተዋል። በሀገር መሪ ደረጃ ስለሆነ በውኪልነታቸው ትኩረት ይሰጡታል ሀገሪቱን ለሚጎበኙት። ሁለተኛ ነገር ለሚወሰኑት ውሳኔዎች ወይ ስምምነቶች ክብደት ይሰጠዋል። የጀርመን ኢንቨስትመንት አፍሪካ ውስጥ በተለይም ደግሞ ኢትዮጵያ ውስጥ በጣም ዝቅተኛ ነው። ስለዚህ እሱን ለማጠናከር ፈርስት ሀንድ ኢንፎርሜሽን በቀጥታ የሚደርሰት ትረድግ አለው ማለት ነው። ምንም እንኳን ጀርመን የጠንካራ ኢኮኖሚ ባለቤት ሀገር ብትሆንም በአፍሪካ በከፍተኛ መጠን ኢንቨስትመንትን በማጠናከር ረገድ ብዙ አልሰራችም የሚሉት በአዲስ አበባ ዩኒቨርሲቲ የሕግ መምህሩ ዶክተር ደረጀ ዘለቅና ጋዜጠኛ እስክንድር ነጋም የአሁኑ የፕሬዝዳንቱ ጉብኝት ይህንን ሁኔታ ለመቀየር እድል የሚሰጥ ስለመሆኑ ያስባሉ። የሰለጠነው ዓለም ኢንቨስትመንት ይፈልጋል፣ አዲስ ንግድ ይፈልጋል። አዲስ ንግድ የሚፈልግበት ምክንያት ደግሞ ኤክስፕሎት የሚደረግ ጉልበት አለ ካፒታልና ሸቀጦች ድንበርን ካላለፉ ትሩክስ ዊል ነው አይደለም? ኦፕን አፕ አድርግ ነው። ስለዚህ ይመጣሉ፣ ምንም ጥያቄ የለው። ጀርመን እንኳን በኢትዮጵያ አይደለም፣ በአፍሪካ ደረጃም ገና ኢንቨስትመንት ሰፈስ ማድረግ አልጀመረችም። ቀድሞ ነው ያስፈልጋት ዲሞክራሲ ነው። ከዲሞክራሲ ቀጥሎ ነው ያስፈልጋት ደግሞ ከምዕራቡ ዓለም የመጣ ኢንቨስትመንት ነው። እና በሁለቱም በኩል ጀርመን ገና ብዙ ስራ ወደፊት መስራት ይጠበቅባታል ነው የምለው። ጋዜጠኛ እስክንድር ነጋ ግንኙነቱ በቀጣይ ሰፊ የኢኮኖሚ ተጠቃሚነት ይዞ እንደሚመጣ የፕሬዚዳንቱ ጉብኝት አመላካች ነው ብሏል። ከጀርመን ለአፍሪካ ቅንነት አለ፣ ለኢትዮጵያ ቅንነት አለ። መልካም ነገር ማየት በዚህ ላይ ያንጠራጠሩ ጅማሮ ነው፣ ጥሩ ነው። ግን ከዚህም የበለጠ እንዲሰሩ ነው የማሳሰብ የምፈልገው። ፕሬዚዳንት ፍራንክ ቫልተር ሽታይንማየር በጉብኝታቸው የጀርመኑ ግዙፍ የመኪና አምራች ድርጅት ፎልክስቫገን በኢትዮጵያ የመኪና መገጣጠሚያ ለማቋቋም የመኪና ግብዓቶች እንዲመረቱ የማመቻቸትና ማሰልጠኛ ማዕከላትን ለመክፈት በሚያስችል ስምምነት ላይም ተገኝተዋል። ይህም መልካም እድል መሆኑን ዲደብሊው ያነጋገራቸው የአዲስ አበባ ነዋሪዎች ተናግረዋል። ለስራ ፈት ወጣቶች አንደኛ የስራ እድል ይፈጥራል። ሁለተኛ ነገር ደግሞ ርቀህ የምታገኘውን ነገር በአቅራቢያ ወይም ደግሞ ባለህበት ማግኘት ትልቅ እድል ነው። ቀጣይ ላይ ደግሞ ከዚህ የተሻለ ነገር እንደሚያመጡ ተስፋ እናደርጋለን። ስምምነቱ ለሁለቱም ወገኖች በቀላሉ የማይታይ ጠቀሜታ ያለው ነው ብለው እንደሚያምኑም የምጣኔ ሀብት ባለሙያው አቶ ዘመዴነ ንጋቱ ለዲደብሊው እንዲህ አስረድተዋል። በአሁኑ ጊዜ መቶ ስድስት ሚሊዮን ሕዝብ ያላት ኢትዮጵያ በነፍስ ወከፍ መኪና ብዛት ያለው በጣም ብድተኛ የሚባል። ስለዚህ ወደፊት የመግዛት አቅሙ የሰው ህዝቡ እየተጨመረ በሚሄድበት ጊዜ መኪና ቁጥሩም እየጨመረ ሄዳል። ስለዚህ እዚሁ አሴምብል ማድረግ ሰርቶ እዚሁ መሸጡ ትልቅ ጠቀሜታ አለው። ትልቅ ገበያ ነው። ሁለተኛ ነገር መኪና የቮሊዩም ቢዝነስ ነው። ስለዚህ እዚሁ አሴምብል ማድረግ ከጀመረ ሁሉ እዚሁ ሲጨመረ ሲሄድ፣ ለክልሉ አካባቢ፣ ለሪጂኑ፣ ለአፍሪካም ለምስራቅ በተለይ ለኢስ ከዚህ ኤክስፖርት የማድረግ እድል ይኖራል ማለት ነው። የኢትዮጵያም ደግሞ እንግዲህ ይሄ በማኒፋክቸሪንግ ሴክተሩ ላይ ከፍተኛ ትኩረት የተሰጠው ስለሆነ ቮክስዋገን መጥቶ ኢትዮጵያ ማድረጉ የማኒፋክቸሪንግ ሴክተሩ ይሄ ቫሉ የተጨመረበት የሚባለውን ስትራቴጂውን ያጠናክረው ሰው ለሁለቱም ዊን ዊን የሚባለው እንግዲህ ጠቀሜታ አለው ማለት ነው። ለዲ ደብሊው ለተጠናቀረው ዘገባ ሰለሞን ሙጨ ነኝ ከአዲስ አበባ።